የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 ና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። አዲስ አበባ ዛሬ እኛ በአሰላ ነው መሰረት በትንሹ አንድ ነጥብ ሁለት ሚሊዮን ሜትር ኪዩብ በቀን ሲያስፈልግ፣ አቅርቦቱ ግን አራት መቶ ሰማንያ ሺህ ብቻ ነው። ይሄ ማለት አርባ በመቶ የሚሆነውን ብቻ ነው መሸፈን የቻለው። ዛሬ ከሚፈለገው ውሃን በፈረቃ አድርገን የውሃን ዋጋ መተመናኝ አንዳንድ በጀሪካን ብነግር አሁን በጀሪካን አርባ ብር ገብቷል፣ ሰማንያ ብር ገብቷል ይባላል። ይሄ ነው ዋጋው ወይስ በቦትል ውሃ ጠቅላላ ከተማ በሙሉ እንዴት የቦትል ውሃ እየጠጣ ይኖራል? አዲስ አበባን ውሃ ጠማት። በውሃ ጉዳይ ዙሪያ ትኩረት ካደረገ ወቅት የተወሰደ ነው። ሁለት ታዋቂ የውሃ ጉዳይ አዋቂዎችና ኢትዮጵያን ጨምሮ በአጠቃላይ አህጉር አፍሪቃን በሚመለከቱ ጉዳዮች ዙሪያ የጥናት ስራዎች የሚያካሂደው የዋሽንግተኑ ዊ አስፓየር የተባለ ቡድን የወቅቱ ፕሬዚደንት ስለ ውሃ ጉዳይ በሚጀምር ወቅት አብረውን ያመሻሉ። ወይዘሮ ማርታ ሁልጊዜ በአላማ የምትሄድ ያ ራይና ያ አላማ መሰረታዊ አድርጎ የቆመበት ለልጆች ያላት ፍቅሯ፣ ለሀገር ያላት ፍቅሯ፣ ለአረጋውያን ያላት ፍቅሯ፣ ይሄ አብዛኛው ስራ የተሰራበት ምክንያት ይሄ ነው ብዬ አስባለሁ። ያደግኩት ፕሮጀክቱ ባለበት አካባቢ ነው። የተቡም በዛው በፕሮጀክት ሜሲ ስር እዛ ገጠር ውስጥ መብራትና ውሃ በሌለበት ኦሞስ፣ ጨለማ በሚመስል አካባቢ ውስጥ ኢንተርናሽናል ስኩል ክራይቴሪያ በሚያሟላ ትምህርት ቤት እድሉን አግ እንጂ ተምሬ ያለሁ ሁን ላለሁበት የሙያ ዘርፍ ደግሞ የነበረው አስተዋጽኦ እንደዚሁ ትልቅ ነው። ለሰብአዊ ስራ የተሰጠ የዕድሜ ልክ ጉዞ ተምሳሌት ናቸው። ቀደም ሲል ይኖሩበት በነበረው ዩናይትድ ስቴትስ ኋላም በኢትዮጵያ መጠነ ሰፊ የበጎ አድራጎት ስራዎች ሲሰሩ የኖሩትና በተወለዱ በዘጠና አንድ ዓመታቸው በቅርቡ ከዚህ ዓለም በሞት የተለዩት ኢትዮጵያዊቷ ወይዘሮ ማርታ ገብረ ጻዲቅ ናቸው። ባለታሪኳ የመጀመሪያዋ የኢትዮጵያ ሴት የህግ መወሰኛ ምክር ቤት አባልም ነበሩ። ለመሆኑ ከራስ በላይ ለሆነ አላማ በተኖረባቸው በነኚህ የህይወት ዘመን ስራዎቻቸው የስንቱን ሕይወት እንደምንስለወጡ ይሆን ከሰማችኋቸው እንግዶቻችን ጋር በምናደርገው ውይይት እንፈትሻለን። እውቋ አሜሪካዊት የሮክና ሮል ተጫዋች ቲና ተርነር በተለይ ጾታዊ ጥቃት የሚፈጸምባቸው ሴቶች እንደምን ያን መከራ ተቋቁመው ለስኬት መብቃት እንደሚችሉ ለማወቅ የሚረዳ ምሳሌ ተደርጎ የሚታየውን ታሪኳን መለስ ብለን መልከት እናደርጋለን። እሁድ ግንቦት 20 2015 ዓ.ም። ጤና ይስጥልን እንደምን ሰነበታችሁ። የሬዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ። አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ። ጤና ይስጥልኝ አድማጮቻችን፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። ዩናይትድ ስቴትስ በሶማሊያ አልሸባብ ላይ የአየር ጥቃት አደረሰች። ዩናይትድ ስቴትስ ዓርብ ዕለት በሶማሊያ የአልሸባብ ታጣቂዎች ላይ የአየር ጥቃት ማድረሷን የዩናይትድ ስቴትስ የአፍሪካ ጦር ኮማንድ አስታወቀ። አፍሪኮም ትላንት ቅዳሜ ዕለት በአልሸባብ ተዋጊዎች አለአግባብ የተወሰዱ ያላቸውን መሳሪያዎችና የጦር እቃዎች ማውደሙን አስታውቋል። ይሁን እንጂ መሳሪያዎቹና የጦር መገልገያዎቹ ከየት እንደተሰረቁ ያስታወቀው ነገር የለም። ጥቃቱ ቡሎ ማረር በተሰኘው አካባቢ በሚገኘው የአፍሪካ ሕብረት የሽግግር ልዑክ አካባቢ መፈጸሙንም አስታውቋል። ጥቃቱ የተፈጸመውም የሶማሊያ የፌዴራል መንግስትና የአፍሪካ ሕብረት የሽግግር ልዑክን ለመደገፍ መሆኑንም ገልጿል። ጥቃቱን ተከትሎ በተደረገው ዳሰሳም ሲቪሎች ጉዳት እንዳልደረሰባቸውም አፍሪኮም ጨምሮ ገልጿል። የናይጄሪያው ፕሬዚዳንት መሐመዱ ቡሃሪ አጨቃጫቂ በሆነው ምርጫ ላይ ዛሬ አስተያየታቸውን ሰጥተዋል። ፕሬዚዳንቱ ለተከታያቸው ስልጣን ከማስረከባቸው በፊት መራጮች ተአማኒ የሆነ የምርጫ ሂደት እንዲያልፉ የማድረግ ትሩፋት ትቻለው ሲሉ የተናገሩ ሲሆን በሀገሪቱ ምጣኔ ሀብት ላይም በሚቀርብባቸው ትችቶችም ላይ መከላከያ አቅርበዋል እንደ ሮፓውያን አቆጣጠር በ2015 ለመጀመሪያ ጊዜ ወደ ስልጣን የመጡት ቡሃሪ የሀገሪቱ ምጣኔ ሀብት በድጋሚ ለማነቃቃት ሙስናን ለማስቆም እና የደህንነት ዋስትና እንዲሰፍን ለማድረግ ቃል ገብተው ነበር ይሁን እንጂ እጅግ ብዙ ናይጄሪያውያን እነዚህ ነገሮች በሳቸው ሰጣቸው ያገዛዘመን ተባብሰው ቀጥለዋል ይላሉ። በሌላ በኩል የአዲሱ ተረካቢ ፕሬዝዳንት ቦላ ቲኑቡ ሁለት የቅርብ ተቀናቃኞች የፕሬዝዳንቱን የምርጫ ድል የተቃወሙ ሲሆን በመጪው ማክሰኞ በፍርድ ቤት ጉዳያቸው መሰማት ይጀምራል። ጡረታ የወጡት የቀድሞ ጀኔራልና ፕሬዝዳንት የሰማኒያ ዓመቱ መሐመዱ ቡሃሪ የካቲቱ ምርጫ በአፍሪካ ከፍተኛ ሕዝብ ቁጥር ባላት ሀገር ላይ ዴሞክራሲን ያሳየ ነው ያሉ ሲሆን የተመረጡትን ፕሬዚዳንት ቲምቡም ከምርጫ ውስጥ ነጥረው የወርጡ ምርጡ ተቀናቃኝ ናቸው ሲሉ አሞካሽተቸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ወራትን ከፈጀ ድርድር በኋላ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የኮንግረስ አባሉ ሪፐብሊካኑ ኬቨን ማካርቲ የፌዴራል መንግስቱን የብድር ጣሪያ በጊዜያዊነት ለማሳደግ ተስማሙ። ስምምነቱም ለሁለት ዓመት የሀገሪቱን የብድር ጣሪያ በ31.4 ትሪሊየን ዶላር ለማሳደግ ነው። ይሁን እንጂ ይሄ የአሁኑ ስምምነት ፍጻሜ ላይሆን ይችላል። ይህም ሀገሪቱ በሰኔ ወር መጀመሪያ ላይ ያለባትን ብድር ለመክፈል ሳያዳግታት በፊት ውሳኔው በኮንግረስ ቀርቦ መጽደቁ ባለመረጋገጡ መሆኑ ተጠቅሷል። ኬቨን ማካርቲ ይሄ ስምምነት ለአሜሪካ ሕዝብ የተገባ ነው ሲሉ ቅዳሜ ዕለት ከጋዜጠኞች ጋር በነበራቸው አጠር ያለ መግለጫ ላይ ተናግረዋል። ስምምነቱ የሀገሪቱን የብድር ጣሪያ ለሁለት ዓመታት ያህል ከፍ የሚያደርግ ቢሆንም የገንዘብ አጠቃቀሟ ላይ ግን ገደብ ያበጀ ነው። በተጨማሪም ዝቅተኛ የኑሮ ደረጃ ያላቸውን ማህበረሰቦች ለመደገፍ የሚውሉና ሊሰሩ የሚገቡ ነገሮችን ቅድመ ሁኔታና መርሃ ግብሮችንም ያካትታል። ባይደንና ማካርቲ በስምምነቱ ላይ ለመነጋገር ቅዳሜ ዕለት የዘጠና 9 ደቂቃ የስልክ ውይይት ማድረጋቸው ተገልጿል። በመጨረሻም ሩሲያ ጦርነቱ ከተጀመረ አንስቶ ታይቶ በማይታወቅ ሁኔታ የዩክሬንን ዋና ከተማ ኪየቭ ላይ ከባድ የድሮን ጥቃት አደረሰች። ጥቃቱ ሀገሪቱ ዛሬ ለሚለው የኪየቭ የምስረታ ክብረ በዓል እየተሰናዳች ባለችበት ወቅት የተፈጸመ ነው። የከተማዋ ከንቲባ ቪታሊ ክልትስቾ በጥቃቱ አንድ ሰው ተገድሏል ብለዋል። የዩክሬን አየር ኃይል ሀምሳ ድሮኖችን መጣሉን ያስታወቀ ሲሆን ጥቃቱ የተፈጸመው በኪየቭ ብቻ ይሁን በመላው ሀገሪቱ የተገለጸ ነገር የለም። ይህ በእንዲህ እንዳለ የብሪታንያ መከላከያ ሚኒስቴር በሩሲያ መንግስት የሚደገፉ የመንግስት መገናኛ ብዙሃንና የንግድ ቡድኖች ስድስት የስራ ቀናት እንዲኖራቸው መጠይቃቸውን በዕለታዊ መግለጫው አስታውቋል። ጥያቄውን ያቀረቡት አካላትም በጦርነት ወቅት ሀገሪቱ ለሚያስፈልጋት ምጣኔ ሀብት ድጋፍ ለማድረግ ያለምንም ክፍያ አንድ የስራ ቀን እንዲጨመር ጠይቀዋል ያለ ሲሆን፣ እነዚህ ቡድኖች በፊርማቸው የተደገፈ ደብዳቤ በማያያዝ ለሚኒስትሩ ጥያቄ ማቅረባቸውን በትዊተር ገጹ ላይ አስታውቋል። መግለጫው አያይዞም የሩሲያ ዋና ፕሮፖጋንዳ መሪ የሚባሉት ማርጋሪታ ሲሚኒያ በጦር መሳሪያ አምራች ተቋማት ውስጥ የሚሰሩ ዜጎች በየቀኑ ከመደበኛው ሰዓት በተጨማሪም ሁለት ሰዓት እንዲሰሩ መጠየቃቸውን ገልጿል። አድማጮች ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በድጋሚ ጤና ያስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን፣ እሁድ ግንቦት 20 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና ቆንጅት ታየነን በእናቶች ቀንና በተወዳጇ ድምፃዊት ሂሩት በቀለ ዜና ዕረፍት ልዩ ዝግጅቶች ሳቢያ በተፈጠረ የፕሮግራም መደራረብ በቀደመው የራዲዮ መጽሔት በጊዜው ካስተዋወቅም በኋላ ማቅረብ ሳንችል የቀረነውና ለዛሬ ያሳደርነው ውይይት ነው። አዲስ አበባን ውሃ ጠማት፣ ለቅንብሩ የሰጠነው ርዕስ ነው። የሰደደውን የአዲስ አበባ ከተማ የንጹህ ውሃ እጥረትና አንዳች መላ ከወዲሁ ካልተበጀ በጥቂት ዓመታት ውስጥ ሊከሰት የሚችለውን አሁን ካለውም የከፋ ሁኔታና መፍትሔ ያላቸውን አማራጮች የመረመረ የውሃ ጉዳይ አዋቂዎች የተሳተፉበትን የውይይት መድረክ ተንተርሰው የተሰናዳ ቅንብር ነው። እንግዶቻችን ዶክተር ጥሩሰው አሰፋ፣ የውሃ ሀብት መሐንዲስ፣ ታምፓ ፍሎሪዳ የውሃ አቅርቦት ኩባንያ የእቅድና የውሳኔ ድጋፍ አመራር ኃላፊ ሆነው ያገለግላሉ። ዶክተር ፈቃዱ ሞረዳ የውሃ ሀብት ጥናትና አስተዳደር ባለሙያ እንዲሁም ከፍተኛ የውሃ ሀብት መሐንዲስ ናቸው። መድረኩን በተባባሪነት ያዘጋጀው እና ኢትዮጵያን ጨምሮ በአጠቃላይ አህጉራ አፍሪካን በሚመለከቱ ጉዳዮች ዙሪያ የጥናት ሥራዎችን የሚያካሂደው የልዩ ልዩ ሙያ ባለቤቶች የሆኑ ትውልደ ኢትዮጵያ በጎ ፈቃደኞችን ያሰባስበው የዋሽንግተኑ ዊ አስፓየር ፕሬዚዳንት አቶ ሳምሶን ደምሴ ተፈራ ናቸው። አዲስ አበባን ውሃ ጥማት ነው ርዕሳችን። የአዲስ አበባ ንጹሕ ውሃ እጥረት እጅግ የተወሳሰበው ይመስላል። እርግጥ ነው የሚያሳስቡ በርካታ ችግሮች ያሉበት ጊዜ ነው። ነገር ግን የውሃ ጉዳይ ይቆይ የሚባል አይደለምና ተገቢውን ትኩረት ሰጥተን እንወያያለን። ዶክተር ጥሩሰው፣ ዶክተር ፍቃዱና አቶ ሳምሶን እንግዶቻችን በቅድሚያ እንኳን ደህና መጣችሁ። በስራዎቻችሁ ብዙዎች የሚያውቋችሁ ይመስለኛል። በተለያዩ ዝግጅቶች በተለይ የአባይን ጉዳይ በተመለከተ ላለፉት ሁለት ዓመታት በንቃት ስትሳተፉ የቆያችሁ ናችሁ። ዶክተር ጥሩሰው እና አቶ ሳምሶን ዊያ አስፓየር ውስጥ እንዳላቸው አውቃለሁ። ዶክተር ፈቃዱም የዊያ አስፓየር አባል የሆኑ አቶ ሳምሶን አሁ በቅርቡ ተቀላቅለውናል። ዶክተር በፍቃዱ መልካም። ቀደም ብለን እንደጠቀም ነው ከአዲስ አበባ አጋሮቻችሁ ጋር በመሆን ያዘጋጃችሁትን የውይይት መድረክ ነው መነሻ የምናደርገው። ዶክተር ጥሩሰው ከሶ ቢጀምር በአሁኑ ሰዓት አዲስ አበባ ውስጥ ያለው የውሃ እጥረት እናንተስ ካጠናችሁት ምን ይመስላል? እንደው መሰረታዊን ጥያቄ በመመለስ ብንጀምር። እሺ፣ በጣም አመሰግናለሁ አሉላ ስለጋበዝከኝ። ከአቅርቦትና ከፍላጎት ብንነሳ በጣም ትልቅ ጋፕ ነው ያለበት። በዛ በሁለቱ ሲታይ አዲስ አበባ ዛሬ እኛ በአሰላ መሰረት በትንሹ አንድ ነጥብ ሁለት ሚሊየን ሜትር ኪዩብ በቀን ሲያስፈልግ አቅርቦቱ ግን አራት መቶ ሰማንያ ሺህ ብቻ ነው። ይሄ ማለት አርባ በመቶ የሚሆነውን ብቻ ነው መሸፈን የቻለው ዛሬ ከሚፈለገው። እንግዲህ ይሄ ትልቅ እንትን ያለው ከዚህ ጋር የተገናኘ ደግሞ ሌሎች ሌሎች ነገሮች አብሮ ይመጣሉ። ለምሳሌ የመቆራረጡ በአሁን ጊዜ እንደውም የማይቆራረጥበት ቦታም የለም። ሁለት ቀን ሶስት ቀን አንዳንድ ቦታ እስከ ወር ሁላ የማይደርስበት አለ። ያ ደግሞ ቆይቶ ሲመጣ ያለው ሁኔታ በተለይ ከዚህ ከውሃ ኳሊቲ ወይም ከህልዝ ጋር የተገናኘ አንዳንድ ነገሮች ችግሮች ሊያመጣ ስለሚችል ውሃው ቆይቶ ስለሚመጣ እሱም ሌላ ችግር ነው። በአጠቃላይ ግን አዲስ አበባ የምትፈልገውን ያህል ውሀ የለም እሱ በቃ በጣም በጣም ችግር ውስጥ ከቀን ወደ ቀን እየባሰ ያለበት ሁኔታ ነው ያለው እንግዲህ መልካም እንግዲህ ስር የሰደደ የውሃ እጥረት መኖሩን ነው ትኩረት ያደረጋችሁባትን አዲስ አበባን ዛሬ ያለውን የውሃ እጥረት ያለበትን የከፋ ሁኔታ ነው የገለጹት ዶክተር ፍቃዱ ከዶክተር ጥሩሶ ቢቀጥሉ እናንተ በዚህ በዩናይት ስቴትስ የተለያዩ አካባቢዎች ከውሃ ጋር የተያዘ ስራ ነው የምትከታተሉት እና ምንም እንኳን የአዲስ አበባ ጉዳይ ቢያሳስባችሁ፣ የውሃ እጥረት የአዲስ አበባ ብቻ አይደለም። በዓለም ዙሪያ እጅግ ከፍተኛ ቁጥር ያለው ሕዝብ ንጹህ የመጠጥ ውሃ አያገኝም። ችግሩ መዘዙ ብዙ እንደሆነ የምናውቃለን። እስኪ ያነጻጽሮልን እርሶ ደግሞ በሌሎች ከፍተኛ እጥረት አለባቸው የሚባሉ ከተሞች ጋር ካለው ሁኔታ ቢያዛምዱልን። አመሰግናለሁ አሉላ ስለጋበዝከኝ። ይሄ የአዲስ አበባ ውሃ ችግር በእርግጥ ቆይቷል። በርከት ያሉ አመታት እያስቆጠረ ነው ያለው ጥሩ ሰው እንደገለጸው በጣም ትልቅ ልዩነት አለ፣ የአቅርቦቱና የውሃ ፍላጎቱ። ይሄ ደግሞ እንዳልከው በኢትዮጵያ ብቻ ወይ በአዲስ አበባ ብቻ አይደለም፣ በተለያዩ ሀገራት የውሃ ችግር አለ። ይሄ የውሃ ችግር የመነጨው በሁለት መንገድ ነው። አንደኛው ሰዎች ወደ ከተማ የሞግረፍ ወደ ከተማ የመምጣት ቴንደንሲ እየጨመረ ነው። በአሁን ዘመን ሰዎች ካሉበት ቦታ ለኢኮኖሚ ፍላጎት በማለት ወደ ከተማ እየመጡ ስለሆነ ከተማዎቹ የተመሰረቱበት ኢንፍራስትራክቸር የውሃ አቅርቦቱ ያንን ሊሸፍነው አልቻለም ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ የክላይሜት ቼንጅ ኢምፓክት ስላለ ውሃ አንዳንድ ቦታ ወይ ይበዛል ወይ ያንሳል። ያም የራሱ ተጽዕኖ አለው ማለት ነው። ግን በኢትዮጵያ አሁን ካለው አቅርቦት ስናይ አዲስ አበባ መጀመሪያውኑ ከተማው ሲሰራ የታቀደለት ውሃ አለ። ከተማው ሰው እየበዛ ነው። ለዛ አቅርቦት ግን የተዘጋጁ ፕሮጀክቶች አለመሰራታቸው እና በጊዜው አለመሆኑ ያን ችግር ያመጣል ማለት ነው። እንደዚሁ በጣም ብዙ አገሮች ችግር ላይ ናቸው። ለምሳሌ ከዚህ በፊት የሰራሁባቸው እንደ ሰነአ የመን ያሉ ከተሞች እንደዚሁ አይነት እንደ አዲስ አበባ አይነት ችግር ደርሶባቸው ውሃ በወር ሳይሆን በሁለት ወር፣ በሶስት ወርም ድረስ እያጡ ይገኛሉ። እና ይሄ የሀገራችን ብቻ ሳይሆን የዓለም ችግር ነው። ግን ፕሮጀክቶችን አስቦ ሰርቶ ለህዝቡ እንዲዳረስ ማድረግ የሚቻልበትን ነው። እንግዲህ እኛም ፕሮፖዝ እያደረግን ያለ ነው። መልካም። የከፋውን የሰንአን ውሃ ችግር በምሳሌ ያስረዱበትን ኋላ ላይ እናመጣለን። ማዛመዱ ትምህርትም ይኖረዋል እና ከከፋ ወደ ሰንአም የምንሄድ ይመስላል። በቀደመው ውይይታቸው እንደተመለከትኩት አቶ ሳምሶን፣ በቀጣው ወደ እርሶ ልምጣ። እርሶ ዊ አስፓየር የተባለው የተለያዩ ባለሙያዎች በተለይ በአባይ ጉዳይ እንደየእውቀታችሁ ለመርዳት የተሰባሰባችሁበት ማህበር የወቅቱ ፕሬዚዳንት ኖት። አዲስ አበባ ከሚገኙ ባለሙያዎች የተሰባሰቡበት ሌላ ማህበር ጋር በመተባበር ነበር ይህን ያዘጋጃችሁት እና እንደው ለዚህ ውይይት ለዚህ መነሻ የሆነው ይሄ ውይይት ሲያበቃ ምን እንዲገኝ አስባችኋል? በጣም አመሰግናለሁ አሉላ። ለዚህ ውይይት መነሻ የሆነን ዶክተር ጥሩ ሰው እና ዶክተር በፈቃዱ ያቀረቡት አንድ የጥናት ጽሁፍ ነበር። ይህም የጥናት ጽሁፍ ያጠነጠነው በአዲስ አበባ የውሃ ጥረት ዙሪያ ነበረ። ያም ጽሁፍ የቀረበው በእንግሊዝኛ ነበረ። እኛ ዊያስፋየር እንደ ሀሳብ አምንጪ ድርጅት እነዚህ ነገሮች ወደ ተጠቃሚው እንዴት ሊደርስ ይችላል ብለን በአማርኛ ውይይቱ ሊደረግ ከወሰንም፣ ይሄ ውይይት በአማርኛ ከተደረገ በኋላ በርካታ መገናኛ ብዙሃን ጉዳዩ እየወጣ እየመጣ ነው። ውይይት እያጫረ ነው። እና የእኛም ዓላማ ይሄ ነው። እኛ የውሃ ባለሙያዎች አይደለንም። በተለያዩ ዘርፎች ላይ ባለሙያዎች እያሰባሰብን ወደ ህብረተሰቡ የሚወርድበትን መንገድ ነው የምናሰላስለው። ስለዚህ እኛ በዚህ ረገድ ተሳክቶልናል ማለት ነው። ከዚህ በኋላ ባለሙያዎቹ የችግሩን መንስኤ እና መፍትሔውን በተከታታይ ከፖሊሲ አውጪዎች፣ ከስራ አስፈጻሚዎች ጋር እንዴት አድርጎ ህብረተሰቡ ግልጋሎት በበቂ ሁኔታ የሚያገኙበትን መፍትሔ እንዲያገኝ ፍልቁ ጥረታችን እና መነሻው ይሄ ነው። አሉላ መልካም አመሰግናለው አቶ ሳምሶን በተረፈ ወደ የውሃውን እጥረት ያህል የሰዓት እጥረት የሰዓት ሽሚያ ይዘናል እና አንኳር አንኳር የሆኑ ሽብቶች እንድታነሱልኝ አድርጋለሁ። የውሃ ችግር ሲነሳ ብዙ ጊዜ መፍትሄው ቀላል አይደለም፣ አማራጮቹ ውሱን ይመስላሉ። ውሃ አላቂ መሆኑን እንዘነጋለን። ያለበት ቦታም ምንድን ናቸው? ለአዲስ አበባ ያሉት ምርጫዎች ከከርሰ ምድር ገጸ ምድር በተለያየ ሁኔታ ስትመለከቱ ነበረ ለቅርብ ጊዜ የሚሆኑት መፍትሄዎች ዘለቄታ ካላቸው ሁኔታዎች ጋር እያነጻጽራችሁ እንደ ዋና ዋና የሚሏቸው በዚህ ሰዓት አዲስ አበባም ቢሆን ከአዲስ አበባ ውጭ የሚሰማችሁ ችግሩን በቅርበት መመልከት እንዲችል አንዳንድ ዋና ዋና የሚሏቸው ነጥቦች ቢያነሱ ያ ጥሩ ነው። ይሄ ልክ እንዳነሳ ውሃ ሁለቱን ገልጸሃል። የከርሰ ምድር የገጸ ምድር በአጭሩ ስንመልሰው አንዱ ብቻ አይበቃ፣ ሁሉም ነው። አንዳንዱ ችግር አሁን ኢትዮጵያ ውስጥ አዲስ አበባ ውስጥም ያለው ምንድን ነው የከርሰ ምድር ብቻ እንችላለን ብሎ የመገመት ሁኔታዎች አሉ። እሱ ደግሞ ከርሰ ምድር ራሱ ከዝናብ ስለሚመጣ ተመል የተወሰነ አላቂም ነው የሚወጣውና ወደ ታች የሚገባው በተመጣጠነ ሁኔታ ነው መውጣት ያለበት። እና አንድም አዲስ አበባ ውስጥ ጽሁፋችን ላይ እንደገለጽ ነው ይሄ ያልተቀናጀ ማ ምን ያህል እንደሚያወጣ የማይታወቅ፣ ሁሉም የራሱን ማውጣት ስለጀመረ በተለይ ቢዝነሶች፣ ሆቴሎች እሱሱ ችግር ውስጥ ይገባል። ስለዚህ ጠቅለል ስናደርገው አንድ ሳይሆን ሁሉም ሶሉሽን ነው። ከዚህ ውስጥ አሁን ብናገር የከርሰ ምድር ቦታ የሚቻለውን ማድረግ ይቻላል እስከተወሰነ ድረስ። በተለይ ግን የገጸ ምድሮቹ ጊዜም ስለሚያስፈልጋቸው ይሄ ፓይፕ ኮንስትራክት የሚደረግበት ጊዜ ለእኔ እንደሱ አይነት ስራ ነው እዚህ የሚሰራው። በነገራችን ላይ ታምፓ ሜትሮ አካባቢ የምናቀርበው እሱን ነው። ጊዜ የሚፈጁ ፕሮጀክቶች አሉ። የአጭር የረጅም ጊዜ ተብሎ መውጣት አለባቸው። ስለዚህ አንዱ ሳይሆን የከርሰ ምድር የገርጸ ምድር ወደ መሬት ውስጥ ራሱ ከቶ አሁን እሱን ራሱ ብዙ እዛ ኢትዮጵያ ውስጥ አልተሰራበትም። ይሄ ዝናብ ሲመጣ ወደ መሬት ውስጥ እሱን ከቶ እንደገና ደግሞ መሬቱን እንደ ማጠራቀሚያ ተደርገው አኪፈር ስቶሬጅ ሪከቨሪ እንለዋለ። እሱ አለ መሬት ውስጥ ፓምፕ ይደረጋል፣ እዛ ውስጥ ይገባል። የዝናቡ ጊዜ፣ የደረቁ ጊዜ ደግሞ ተመልሶ ይወጣል። ከመሬት በላይም ከመሬት በታችም ውሃ ማቆር ይቻላል ማለት ነው። እሱ አለ የሚባክነው ውሃ ቀላል አይደለም። ጥሩ ውስጥ ላይ መግባት አሁን ሊቴል ልነግር ይችላለሁ። እሱ መቀነስ አለበት። ሌላው ደግሞ ፕሮፐርሊ ፕራይስን መደረግ አለበት። ውሃ ውሃ አንዱ ትልቁ ችግር ያመጣው ምንድን ነው? ይሄ የእኩተብል የምንለው ከሰዎች ጋር እኩል አለማምጣት። በተለይ ብዙ ሰው በዛች ውሃ ስትመጣ በታንከርም የሚችለውን ያህል ያቀርባል። ስለዚህ እታች ያለውና እላይ ያለው በኢኮኖሚ እኩል አይከፍልም ማለት ነው። ስለዚህ አንድ ነገር ሳይሆን ሁሉንም ያማከለ ከየት ነው የምናመጣው፣ እንዴት ገጽ ምድርና ከርሰ ምድር አንድ ላይ እናስተባብራለን። የሚባክነው መቀነስ አለበት። እዛው ሪሳይክል የሚደረግ ይኖራል። እንደዚህ ፊት ፎር ፐርፐዝ እንለዋለን። ውሃው ሁሉም በመጠጥ ደረጃ ድረስ ተሰርቶ ለሁሉም ሊያገለግል አይገባም። ለምሳሌ ውጪ የሚደፋ ወይንም ለጋርደን የምንለው እዛው የተጠራቀመ ሊሆን ይችላል። እንደሚጠጣው ድረስ ትሪትመንት አይደረግም። ስለዚህ አንድ ሳይሆን በተቀናጀ ሁኔታ ሁሉንም ሶሉሽን አንድ ቦታ የሚያመጣ ዘላቂ ነው። ይህን አንድ እንደው ለማስረገጥ ያህል ቅድም ዶክተር ፍቃዱ ም እንዳለው ብዙ ከተማዎች አልፈውበታል። ይሄን ኢትዮጵያ መፍታት የምትፈልግ ከሆነ ለአንድና ለመጨረሻ ጊዜ ሁሉንም ያማከለ በደንብ የተጠና ሁኔታ መድረስ ይቻላል ባይ ነኝ። መልካም። ዶክተር ፈቃዶ በቀጥታው ደርሶ ልምጣ የውሃ ዋጋ ስንት ነው የሚለውን ጥያቄ እንዳስብ አድርገውኛል። ዶክተር ጥሩ ሰው ሲኖር በጣም በቀላሉ የምናገኘው ሁልጊዜ ያለ ሁሌ የምንጠቀመው ስለሆነ ትክክለኛ ዋጋውን የምናውቅ አይመስልም። እንዲህ ከፍተኛ እጥረት የተፈጠረባቸው ቦታዎች ካልሆነ አያያዝን በተመለከተ የውሃ አያያዝን የውሃን ፋይዳ በተመለከተ ምን ሊነግሩን ይችላሉ በዚህ ሰዓት ለሚከታተሉ ተመልካቾቻችን? የውሃ ዋጋ እንዳልከው ህይወት ነው። ወተር ኢዝ ላይፍ እንላለን አይደለም? ውሃ ህይወት ነው እና ለህይወት የምንሰጠውን ዋጋ ነው። አሁን የተላለፈ ፕሮግራም አለ። እነዛን እናቶች ማዳመጥ ነው የውሃን ዋጋ ለማወቅ። ሌላም የሚባል ነገር የለም። ግን ውሃ የኢኮኖሚም ደግሞ ምሰሶ ነው። ብዙ አገሮች፣ ብዙ ከተሞች ሲሰሩ አይተ ከሆነ ውሃ ጠገብ ነው የተሰሩት። ለምክንያት ነው ትልልቅ የምትላቸው ከተሞች ለትራንስፖርት የሚያገለግላል፣ ውሃ ብዙ ትልልቅ ወንዞች ባህር አጠገብ። እንደገና ደግሞ ያለ ውሃ ከተማ መኖር አይቻልም። ስለዚህ አሁን ውሃ ዋጋውን ይሄ ነው ብለን መተመን አንችልም። በሁሉም ላይፍ ውስጥ ነው፣ በሁሉም የኢኮኖሚክ ሴክተር ነው ያለው። ጤና መቆጣጠር አችልም። በጤና በኩል የሚመጣውን ኢኮኖሚክ አድቫንቴጅ እንደገና ደግሞ ትራንስፖርት ማድረግ አችልም። ሆቴሎች፣ ቢዝነሶች መስራት አይችሉም። ይሄ ሁሉ የውሃ ዋጋ ነው። እኛ ደግሞ አሁን በአሁኑ ሰዓት አዲስ አበባ እያደገች ነው፣ ብዙ ብዙ ኮንስትራክሽን እየሰፋ ነው፣ ሰዎች እየመጡ ነው ወደ ከተማ። ግን ለዛ የሚበቃ ውሃ ግን ቀድመን ነው ተዘጋጅተን ማምጣት ያለብን። አሁን በፈረቃ ውሃን አድርገን የውሃን ዋጋ መተመን አንችልም። ይሄ በጣም አንዳንድ በጀሪካን ብነግርህ አሁን በጀሪካን አርባ ብር ገብቷል፣ ሰማንያ ብር ገብቷል ይባላል። ይሄ ነው ዋጋው ወይስ በቦትል ውሃ? ሰው ቦትል ውሃ እየጠጣ እንዴት ይኖራል? ጠቅላላ ከተማ በሙሉ እንዴት የቦትል ውሃ እየጠጣ ይኖራል? ስለዚህ ዋጋው ትልቅ ነው። አሉላ እንግዲህ ይህን ያህል ዶላር ነው ሌላ አልችልም እኔ ለእኔ ውሃ ሕይወት ነው የምንሰራውም እድሜ ልክን የሚሰራው በእሱ ላይ ስለሆነ ዶክተር ፈቃዱ ውሃ ሕይወት ነው ብለዋል። የሚያግባባ ይመስለኛል መሰረታዊ ጥረት ሲኖር ቅርባችን የሚሆነውን ያህል ልብ አለማለታችንን አጠቃቀማችንንም ከግምት እንድናስገባ ነው። ለውይይቱ ሀሳቡን ፈንጠቅ ያደረግ ነው። አቶ ሳምሶን ወደ እርሶ ልምጣና፣ የውሃ ባለሙያም ባትሆኑ በአባይ ጉዳይ ላይ በርካታ ስራዎች እንደሰራችሁ እከታተል እድል ነበረኝ። በውይይቶችም ጋብዘናችሁ ተሳትፋችሁ ታውቃላችሁ። አሁንም በአዲስ አበባ ውሃ ጉዳይ በሌሎች ከተሞች የውሃ ጉዳይ ለመሳተፍ በንቃት እንቅስቃሴ እያደረጋችሁ መሆናችሁን ተረድቻለሁ። ባለሙያዎች ከሚያደርጓቸው ጥረቶች ባሻገር ማህበረሰቡ በራሱ ሊያደርግ የሚችለው የበኩሉን እንዲያዋጣ የሚደረገውን ያህል የፖለቲካ ፈቃደኝነት ትልቅ ስፍራ የሚሰጠው መሆኑን በውይይታችሁ ተነስተዋል። እንደ ታዛቢም ይሄን ነገር ለማሳካት እንደሚጥርም ብዙ መከራ የበዛበት ህዝብ ነው። በተለይ በአሁኑ ሰዓት የውሃን ጉዳይ ግን ወደ ኋላ ማለት አይቻልም እና የፖለቲካ ፈቃደኝነት የፖሊሲ አውጪዎች ውሳኔ ሲሆን በሙያው የፖሊሲ ጉዳዮችን የሚመለከታሉ እና ምን ይላሉ። እኛ ዋናው መርሃችን አሉላ የሀሳብ አመንጪ ድርጅት አሁን ከተመሰረተ ሶስት አመት ሆኖታል። መርሃችን ጨለማን ከመርገም አንድ ሻማ ማውራት የሚል መርህ ይዘን የተነሳ ነው። በውሀ ላይ ብቻ ሳይሆን በተለያዩ ዘርፎች ላይ ባለሙያዎች ሰብስበን ችግሮቹን ነቅዘን አውጥተን ለፖሊሲ ግብአት የሚሆኑ ሀሳቦች ማቅረብና ግፊት ማድረግ ነው። ሌላው ግፊት የምናደርግበት መልክ ህብረተሰቡን በማስተማር ነው። አሁን በዚህ በውሃው ዙሪያ ያደረግነው አንድ ነገር ምንድን ነው? ባለፈው በአማርኛ በተደረገው ውይይት ላይ የውሃ አጠቃቀምን በተመለከተ ራሱ የተጠቀሱ ሀሳቦች ነበሩና ህብረተሰቡ ከውሃ እጦት ባሻገር እንዴት አድርጎ ውሃ መቆጠብ እንደሚችል ከባለሙያዎች ከሌሎች ሀገር ተመክሮች እንዲህ እንዲህ አይነት ሀሳቦች የተጠቆሙበት ነው። ከውይይታችንም በኋላ በአዲስ አበባ የፕላን አውጪ ኮሚሽን መስሪያ ቤት ኮንታክት አድርገውን እነሱም ንድ የፖሊሲ ግብዓት ሊሆኑ የሚችሉ ነገሮች አንዳንድ ውይይቶች እያደረግን ነው። በዚህ መልኩ እኛ ጫናውን ልንፈጥር የምንችለው ችግሩን በመንቀዝ ብቻ ሳይሆን መፍትሄ ሀሳቦችንም በማሳየት እና በመጠቆም ነው እና ስራ የሚጠይቅ ነው በጣም ብዙ ስራ የሚጠይቅ ነገር ነው እና እሱ ላይ ገፍተን ለመስራት በጣም ሀሳብ አለን። እንደው ብጠቅስልህ አሁን ሶስተኛ ዓመታችንን እናከብራለን እና ሌላ ዘርፎች ላይ በአፍሪካ ንግድ ቀጠና፣ በሰብአዊነት፣ በታዳሽ ኃይል፣ በቴክኖሎጂ፣ እና በውሃ ሀብት በተመለከቱ የተለያዩ ዘርፎች ባለሙያዎች አሰባስበን እየገፋን ያለ ነው። ስለዚህ ፖሊሲ ላይ በቀጥታ ጥሩ መፍትሄ ያመጣል ብለን እናስባለን። መልካም። በአማርኛ ያነሱትን ነገር ኋላ ላይ እንመለስበታለን ጊዜያችን ከፈቀደ። አጽኖ ሰጥተው በውይይቱም ሲናገሩ አድምጭ ያለው ለታዳሚው ቅርብ የማድረግን ጥረት ቦታ እንደሰጣችሁት ያሳያልና እናነሳለን። ዶክተር ጥሩሰው ወደ እርሶ ልምጣ። እናንተ በዚህ በዩናይት ስቴትስ የምትገኙ በውሃ ጉዳይ ላይ ረጅም ጊዜ የሰራችሁ ባለሙያዎች ናችሁ። ትውልድ ሀገራችሁ ኢትዮጵያ ውስጥ ያለውን የውሃ እጥረት ለመቅረፍ ከሚደረጉ እንቅስቃሴዎች ጋር በቅርበት እየሰራችሁ መሆኑን ለመረዳት ሺህ ያለው ኢትዮጵያ ውስጥ ያሉትን ባለሙያዎች እኛን መክራቸውም እስከማለት ድረስ ስደርሱ ሰምቻለሁ። በምን አይነት ሁኔታ ውስጥ እንደሚሰሩ ማገዝ የሚቻልበትን መምረጣችሁን የፖለቲካ ውሳኔ የሚያደርጉትን ሳይሆን ባለሙያዎቹም ማለት ነው። የአዲስ አበባ ውሃ ስራዎችን ይመስለኛል በውይይታቸው ያነሳችሁት። እስኪ ያዛምዱልን። እንዴት ነው በርቀት ያለው ባለሙያ አገር ውስጥ ያለውን ሊረዳ የሚችለው? እናንተን መሰሉ በሌሎች መስኮችም መረዳዳቱ አለና የእናንተን ተሞክሮ ጨምራችሁ ብትገልጹልን። አሉላ እንዳልከው እኛ በእርግጥ ውጪ አገር። እኔ አሁን እዚህ አሜሪካ ውስጥ ነው የምሰራው፣ ግን የሌሎችም የላቲን አሜሪካ ልምድ አለኝ። ለምሳሌ በማደግ ላይ ባሉ ሀገሮች፣ ፍቃዱም እንደዛው ብዙ ሀገሮች ሰርቷል። ልጅ ችግሩ ውሃ ማቅረብ አንድ ነገር ነው። ውሃ ማቅረብ ሁሉም አንድ አይነት ነገር ነው። ግን በምን አይነት ሁኔታ ነው የሚፈታው የሚለው ከሀገር ሀገር ከቦታ ቦታ ይለያያል። እኛ የምናመጣው ሌሎች ተሞክሮዎች እዚህ የምናያቸው፣ እዚህ አባባል አለ በእንግሊዝኛ ተመልሶ ጎማውን እንደገና ኢንቬንታ ለማድረግ የሚባል ነገር አንዴ ከተሰራ እላ ላይ መጨመርና ያንን መጠቀም ነው። እና ኢትዮጵያ ውስጥ አዲስ አበባ ውስጥ ያሉ ብዙ ብዙ ጥሩ መስራት የሚችሉም የሰሩም ሰዎች አሉ። እና አብዛኛውን ወደዚህ ስራ ከመግባታችን በፊት እንደውም በሄድም ቁጥር ስናናገራቸው ከነሱ ጋር አብረን ምን እንደሚሰሩ በደንብ መነጋገር እንችላለን። እነሱም እኛ እንደማቅ ያውቃሉ፣ እኛም እንደሚያውቁ ስለምናቅ፣ እንደውም አብዛኛው ጥናት እነሱ ናቸው የሰጡ እና ልዩነቱ ምንድን ነው? እንደውም ከኛ በላይ የሚያውቁት እነሱ ናቸው፣ እዛ ቅርብ መሬት ላይ ላለ ነገር ግን ያው የውሃ የማቅረብ ነገር እዚህም የምንሰራው ስላለ ሁለቱንም አንድ ላይ የማገናኘት ሁኔታ ነው። እና እሱ በአንድ በኩል በጣም ደስ ይላል። ሌላው ደግሞ ይህችን ሳልናገር ማላልፋት ምንድን ነው፣ አንዳንዱ አጋጣሚውም ላይ ኖረው ይችላል። ደግሞ በዛ ደረጃ ደግሞ አንዳንድ ሰው ወጥቶ ለመናገርም የማይፈልግ ሰው አለ በነገራችን ላይ ስለዚህ እኛ ይሄን መተን ግን ይህን ይሄን ነው የሚታየው። እንዲህ ቢደረግ ከእነሱ ጋር ኮኦርዲኔት ማድረጋችን እነሱም የሚያውቁትንም እኛም የምናውቀውን አንድ ላይ አድርጎ ሄደን ሄደን ሁላችንም አንድ ቦታ ነው ምንደርሰው፣ ይኸውም ይሄን ህዝብ ከዚህ የውሃ ስቃይ ውስጥ ማውጣት። እኔ እውነቴን ነው የምልህ፣ በየሶስት ዓመቱ በየአራት ዓመቱ ሲሄድ በጣም ነው የማዝነው። ቤተሰቦች ጋር ራሱ ሄጄ ማረፍ ትቻለሁ። በውሃ ብቻ የተነሳ ውሃ የላቸው ገና ለሊት ተነስቼ ሽንት ቤት ልጠቀም አልጠቀም የሚለው ሀሳቡ ራሱ ጭንቀት ነው የሚሆን። እንዴት ነው የማደርገው? እና ይሄ በራሴ በቤተሰቤ በጓደኞቼ በሁሉም የማያውስ ስለሆነ የምንችለውን ያህል ለምን አንሰራም ብለን ይሄንን ሳምሶንም እንዳለው ሰፋ ያለ አስተያየት እንዲኖረው፣ ሰውም ይሄን እንዲነጋገርበት እኛ እዛ ያለውን ነገር ነው ወደ ውጭ ያወጣ ነው። በቃ ባጭሩ የማያውቁት ነገር አለ። መልካም መረዳዳት እንዴት ይቻላልን ያሳየ ይመስለኛል። የእናንተ ትብብር በምሳሌነቱም እንዲወሰድ ጭምር ነው። ዶክተር ፈቃዱ ወደ እርስዎ ልምጣ። በቀጥታ ከመጨረሻ ካነሱት ሀሳብ ብንቀጥል የሚሰሩ ስራዎችን መርዳት አንድ ነገር ነው። ቅድም የሰንአን ምሳሌ አንስተዋል። ከዚህ ቀደም የሰሩበት ቦታ መሆኑን ገልጠው የከፋው ነገር ከዚህም የባሰ ነገር ሊመጣ መቻሉን በውይይታቸው አጽንኦት ሰጥታችኋል። በሳምንት የሚሰጠው በወር እና በሁለት ወር ውሃ ማቅረብ ድረስ ደርሷል። በየቀኑ በየዕለቱ በየሰዓቱ የምንፈልገውን ውሃን ያህል ነገር በሌላ በኩል ደግሞ አነጻጽረው፣ የግሉ ዘርፍ ቢገባበት የሚለው ሀሳብ ላይ የነዳጅ ቦቴ ከማምጣት የውሃ ቦቴ ማምጣት እንዴት ሊቀል እንደሚችል ያነሱበትን ተመልክቻለሁ። እስኪ ያዛምዱልን። የሰና ሁኔታ ነው ምሳሌ ሊሆን ከቻለ ከዚህም የበረታ ሁኔታ ውስጥ ሊገባ መቻሉን ያ የሰና ሁኔታ በአጭሩ ብነግር በጣም ያሳዝናል። በጣም አዝኜ ነው የመጣሁት። አንድ አምስት ስድስት ዓመት ሆኖታል። ምንም አሁንም ሶሉሽን እየተገኘበት አይደለም። እነሱም ያደረጉት ውሃን ከከርሰ ምድር አውጥቶ በደንብ መጠቀም እንደገና ለእርሻ ማዋል ለጫት በማዋል አድርገው ከተማቸውን በቃ ያለ ውሃ አስቀሩ፣ እና በውሃ ቦቴ ማምጣት ጀመሩ። በዛ ነው የሚኖሩት እነሱ ደግሞ ችግራቸው ያሉበት ኃይለኛ ዝናብ የለም የባህር ውሃ እንኳን ጨውን አውጥቶ ለመጠጣት እንኳን ባህር ሶስት መቶ ኪሎ ሜትር ይርቃል። ከዛ ፓምፕ መደረግ አለበት። ያ ሁሉ ችግር አለ። የእኛ ግን በጣም ጥሩ ኦፖርቹኒቲ ነው ያለን። ኢትዮጵያ ዝናብ አለው። የአካባቢ ዝናብ ያለበት ነው። ከአንድ ሺ ሚሊሜትር በላይ በዓመት የሚዘምበት እርጥብ አገር ነው። ሰዓታችን ያለቀ ይመስላል። በጣም አዝናለው መቋጨን ሊኖርብን ነው። ይሄ ግን ሌላ ጊዜ መልሰን እንድናደርግ የሚጋብዝ ነው። ዶክተር ፍቃዱ ሞረዳ፣ ዶክተር ጥሩሰው አሰፋ፣ አቶ ሳምሶን ደምሴ ትፍራ እንግዶች ሁላችሁም በጊዜያቸው አመሰግናለሁ። እግዚአብሔር ስጥልኝ። እናመሰግናለን። አድማጮች አዲስ አበባን ውሃ ጠማት በሚል የተሰናዳውን ቅንብር ነበር የተከታተላችሁት። ለተከታዩ ሰፋ ያለ ውይይት በሌላ ጊዜ እንመለስበታለን። አሁን ወደ ትውስታ ዝግጅታችንን ንዝለቅ። ዘመን የጠገበ የአንድ ጎልማሳ ዕድሜ እየዘለቀ ነው። የብዙዎችን ህይወት በለወጠው የበጎ አድራጎት ስራቸው ይታወቃሉ። በኢትዮጵያ የመጀመሪያዋ ሴት የህግ መወሰኛው ምክር ቤት አባል የነበሩም ናቸው። ከፍተኛ ትምህርታቸውን ለመከታተል ወዲህ ወደ ዩናይትድ ስቴትስ ከመጡ ቀዳሚ ተማሪዎችን መካከል አንዷ ናቸው። የዛሬ ሰባ ዓመት ግድም ነው እንደ አውሮፓውያን የዘመን አቆጣጠር በ1954 ዓ.ም ለመጀመሪያ ጊዜ ለትምህርት ወደ ዩናይትድ ስቴትስ የመጡት ከባለቤታቸው ከአቶ ደመቀ ተክለወልድ ጋር በጋራ ባቋቋሙት ፕሮጀክት መርሲ በተባለው የበጎ አድራጎት ድርጅታቸው አማካይነት መጀመሪያ እዚሁ በተቋቋመበት በዩናይትድ ስቴትስ፣ ኋላም እስከ ዕለተ ሞታቸው ወደ ቆዩባት ኢትዮጵያ አቅንተው ላቅ ያለ ፋይዳ ያላቸው በርካታ ስራዎችን ሰርተዋል። ማርታ ገብረ ጻድቅ ይባላሉ። ሕይወትና ስራቸውን እንዘከራለን። የወይዘሮ ማርታ እና የአቶ ደመቀ ልጅ ነኝ። በጠቅላላ አስራ ሁለት ነን። የአራተኛ ልጅ ነኝ። አሁን እንደ ፕሮጀክት መርሴ ፕሬዚዳንት ሆኜ አገለግላለሁ። ዶክተር አብዲር ሞሎ እባላለሁ። ሴንት ፒተር ስፔሻላይዝድ ሆስፒታል በኒሮ ሰርጅነት እያገለገልኩ እገኛለሁ። እናመሰግናለን። ከወይዘሮ ማርታ ጋራ እንዲሁም አሁን አብረውት ካሉት አቶ ቤቴ ጋራ ምን እንደሚያገናኛችሁ ወጋችን ይናገራል። ከራስ በላይ ለሆነ ዓላማ መቆም ትልቅ ነገር ነው። አቶ ቤቴ በርሶ ልጀምርና ወላጅና አቶ ወይዘሮ ማርታ ቀደም ብለን እኔና ቆንጅት በመግቢያው ላይ ጠቀስ እንዳደረግ ነው ከአባቶ አቶ ደመቀ ተክለወልድ ጋር በመሆን እንደ አውሮፓውያን የዘመን አቆጣጠር በ977 በኢትዮጵያ የዘመን አቆጣጠር እንግዲህ 69ና 70 መሆኑ ነው ፕሮጀክት መርሲ የተባለውን ይህን በጎ አድራጎት ድርጅታቸውን እዚህ ዩናይት ስቴትስ ውስጥ ማቋቋማቸውን የህይወት ታሪካቸውም ስለ ድርጅቱ የሚገልጹትም ጽሁፎች ያስረዳሉ። እርሶ ያኔ ልጅ እንደሚሆኑ ገምታለው። በመላው ዩናይት ስቴትስ ያለው አጠቃላይ የኢትዮጵያዊ ቁጥርም እንዲሁ እንዳሁኑ በመቶ ሺዎች የሚቆጠር ግዙፍ አይመስለኝም እና በተለይ የድርጅቱ የመጀመሪያ አስር እና አስራ አምስት ዓመታት ምን ይመስል ነበር? እርሶ ነፍስ ካወቁና ከደረሱበት በኋላ ያለውን ታሪክ በአጭሩ የተረዱትን ያጫውቱን ነው። አመሰግናለሁ። ፕሮጀክት መርሲ መጀመሪያ ሲጀመር አላማው ስደተኞችን መርዳት ነበር። እኛም እንደ ቤተሰብ ስደተኛ ስለነበር ወይዘሮ ማርታ እና ያቶ ደመቀ የመነሻው ሀሳብ ሌሎች ኢትዮጵያኖች በዛን ጊዜ እንግዲህ በለውጡ ምክንያት በጣም በልዩ ልዩ ሀገራት የተበተኑን ኢትዮጵያኖች ነበሩ። በጅቡቲ፣ በኬንያ፣ በሱዳን የመጀመሪያው ስራው ስደተኞችን መርዳት ነበር፣ መደገፍ እዛው ባሉበት ተፈናቃዮች ባሉበት ካምፕ ውስጥ አልባሳት፣ ምግብ፣ መድኃኒት እንዲሁም ደግሞ ሱዳን ውስጥ በጣም ብዙ ስለነበሩ ትምህርት ቤቶች በመክፈትና ሌሎችም ደግሞ ትምህርት ቤቶች የከፈቱ ድርጅቶች ጋር አብሮ በመስራት ነበረ። የሚገርመው ነገር ወይዘሮ ማርታ እና አቶ ደመቀ መጀመሪያ ይህንን ሀሳብ አንስተው እዛው አሜሪካን ሀገር ላሉት አዲስ ጓደኞቻቸው ሲያወያዩ አንዳንዶቹ እንዲ እናንተ እኮ ራሳችሁ ስደተኛ ስቀናችሁ እና ምንድነው ራሳችሁንም ማትረዱት የሚል ጥያቄ ቀርቦላቸው ነበረ። ዞማተና ያቶ ደመቀመል ስለዛ ጥያቄ በጣም ቀላል ነበር። እኛ ይኸው እዚህ አሜሪካን ደርሰናል፣ እኛ ደህና ነን። ግን በጣም የተቸገሩ ኢትዮጵያኖች አሉ በሚል ነው የጀመሩት። ግን እንደሚታወቀው በምስራቅ አፍሪካ እና በምዕራብ አፍሪካ በዛን ጊዜ ዩጋንዳም ሆነ በላይቤሪያ በደረሱ ችግሮች ምክንያት ብዙ ተፈናቃዮች ነበሩ እዚሁ ካምፖች ውስጥ የሚኖሩ ስለዚህ ኢትዮጵያኖችን ለመርዳት ተብሎ የተጀመረው ስራ ለሌሎቹም በረከተ በዚሁ ምክንያት ነው። ፕሮጀክት መርሲ ሰባት አፍሪካን ሀገሮች ውስጥ ይሰራ የነበረ። ሁለተኛው ዘርፍ ሀገራችን በኢትዮጵያ አቆጣጠር በሺ ዘጠኝ መቶ ሰባ ሰባት ድርቅ የገባ ጊዜ ለመርዳት የተሞከረበት ከፍተኛ ጥረት ነበር። የዛ ጥረት ዋና ሚና የሀገራችን የሚታወቀው አጥሚትን ምግብና መድኃኒትን ኤፍዲኤ ፉድን ድራግ አድሚኒስትሬሽን በሚባለው ድርጅት አጽድቀው ያንን አጥሚት አሜሪካን ሀገር ተሰርቶ በዛን ጊዜ አርባ ሰባት በመቶ አጃ፣ ቀሪ ሃምሳ ሶስት በመቶ ግን አልሚ መግባዎች እንደ ወተት፣ ቫይታሚኖች፣ ሚነራሎች እንደዚህ አይነት ነገሮች ተቀላቅለውበት ወደ ኢትዮጵያ ዘጠኝ መቶ ሰላሳ ሺህ ኪሎ የተመጣጠነ አጥሚት ተልኮ፣ ወይዘሮ ማርታ እና አቶ ደመቀ ግን በዛ አላቆሙም። ያንን አሰራር ያንን ፎርሚላ እንበለው ለሌሎች ድርጅቶች በማበርከት አጥሚት ከዛ በኋላ በሰላሳ አገሮች አብዛኛዎቹ ሩቅ ምስራቅ ያሉት ተጠቅመውበታል። ዋና ዋና የሚባሉ እነዚህ ናቸው። እስኪ አሁን ደግሞ ኢትዮጵያ ከተመለሱ በኋላ ያከናወኗቸውን ስራዎች እንመልከትና የአንደኛና የሁለተኛ ደረጃ ትምህርት ቤቶች፣ የጤና ጣቢያ፣ ሆስፒታል ጭምር ተገንብተዋል። ምን ያህል ሰዎችን ተጠቃሚ ያደረጉ ፕሮጀክቶች ናቸው በወይዘሮ ማርታ እና በአቶ ደመቀ የተመሰረቱት እነዚህ ግልጋሎቶች ያመጡትንም ለውጥ ጨምረው ቢያጫውቱን አቶ ቤቴ። መልካም አሁን የተጠቀሱት ስራዎች በአጠቃላይ የፕሮጀክት መርሴ ሁለተኛ ዘርፍ ከእርዳታ ስራ ወጥቶ ወደ ልማት ስራ ከገባ ወዲህ የተሰሩ ስራዎች ናቸው የስራዎቹ ምክንያት አንድ ብቻ ነው ይኸውም ህይወትን ለማሻሻል እና ህይወትን ለመለወጥ ነው ያ ህይወት የአንድ ሰው የአንዲት ልጅ የአንድ ልጅ ሊሆን ይችላል የአንድ ቤተሰብ የአንድ አካባቢ በዛም እየተስፋፋ ሊሄድ ይችላል ህይወትን ለማሻሻል ለመለወጥ፣ ለመርዳት የተሟላ ፕሮግራሞች ያስፈልጋሉ። ስለዚህ እነዚህ ትምህርት፣ ጤና፣ ምግብ ዋስትና፣ መሰረተ ልማት እና ሞያ እንዲሁም ከሞያ ጋር ተያይዞ የገቢ ምንጭ የማግኘት እድል የተሰሩበት ምክንያት ይሄ ነው። በትምህርት ቤቱ የጀመረው በሶስት መቶ ሀምሳ አምስት ተማሪዎች ነው። አንድ ሀያ ስድስት ዓመት እንደዚህ ሆኖታል። ከዛም ትንሽ ሊበልጥ ይችላል። ዛሬ አንድ ሺ ስምንት መቶ ሰባ አምስት ተማሪዎች አሉት። ከህፃን መኋላ እስከ አስራ ሁለተኛ ድረስ አንድ የጤና ሳይንስ ኮሌጅም አለ። የሚገርመው ነገር ግን የአካባቢው ሰው ትምህርትን በጣም ስለሚፈልግ ለልጆቻቸው በጣም ወሳኝ ሆኖ ስላገኘው እኛ የመጀመሪያው ትምህርት ቤት ብንከፍትም አሁን የተቦነ አካባቢ ዛሬ በጠቅላላ ዘጠኝ ትምህርት ቤቶች አሉ። አምስት ሺህ ተማሪዎች ያህል የሚሆኑ አሉ። ጤናን በሚመለከት ሆስፒታሉ የጀመረው እንደ ክሊኒክ ነበር። አሁን የተሟላ ነው። አምሳ ሁለት አልጋ አለው ጀነራል ፕራክቲሽነር ዶክተሮች አሉት። ሰላሳ ነርሶች አሉ ድስት አዋላጆች ለታካሚ የሚያስፈልጉ ክፍሎች በሙሉ አሉት። ሰፊ ድጋፍ እየሰጠ ያለው አካባቢው ሰው ነው። አብዛኛውን ጊዜ አምቡላንስ ተጠቃሚዎች ነፍሰ ጡር እናቶች ናቸው። ህብረተሰቡ ስለ ጤና እንዲማር ሆስፒታል ስላለ ብቻ ህብረተሰቡ ወደ ሆስፒታል እንዲመጣ አይፈለግም። የሚፈለገው በሽታው ባለበት ቦታ መቅረፍ ነው በእርግጥ በሽታ ገባ ሆስፒታሉ አለ ስለዚህ እንዲህ አይነት ስራ እየተሰራ ነው ከምግብ ዋስትና ጋር ተያይዞ ፉድ ሴኪሪቲ ሳይሆን ኒትሪሽን ሴኪሪቲ ፉድ ሴኪሪቲ ማለት በልቶ ማደር ሆድ እንዲሞላ የሚወሰድ እርምጃ ነው ግን ኒትሪሽን ሴኪሪቲ ለጤና የሚያገለግል የተመጣጠኑ ልዩ ልዩ አይነት ምግቦች እንዲቀርብ ማድረግ ፕሮጀክት መርሲ ራሱ በእርግጥ ለተማሪዎች ቁርስና ምሳ ምግብ ከጀመረ ሃያ ምናምን ዓመት አልፏል። አሁንም ቀጥለናል። የተመጣጠነ ምግብ ለቁርስና ምሳ እናቀርባለን። ግን ፕሮጀክት መርሲ ይህንን እያቀረበ ማታ ማታ ቅዳሜና እሁድ ክረምት ምን ይሆናል? ስለዚህ ልክ እንደ ጤናው የፕሮግራም ተዘርግቶ ህብረተሰቡም ደግሞ እኛ ህብረተሰቡን ግብርና አላስተማርንም። ትንሽ ያስተዋወቅነው ነገር ቢኖር አልሚ ምግቦችን ለምሳሌ እንደ ብሮክሊ፣ እንደ ካሮት፣ እንደ ስፒናች እንደዚህ አይነት ነገሮችን በማስተዋወቅ ነው። ህብረተሰቡ ከዛ አንስቶ የሚቀጥለውን ተግባራዊ አርጓል፣ ያደርጋል፣ ይቀጥላል። መሰረተ ልማትን በሚመለከት መንገድ፣ ውሃ፣ የሚያስፈልጉ ህንፃዎች፣ በእርግጥ መሰረተ ልማት ላይ መንገድን መጠገን፣ ውሃው በየቀኑ እንዲገኝ ማድረግ ከበድ ያሉ ስራዎች ናቸው ግን አስፈላጊ ናቸው። የመጨረሻው የሙያና የገቢ ምንጭ ነው። ሀገራችን በእርግጠኛ የምናገለግላቸው ወገኖቻችን ገጠር ውስጥ ናቸው። ዋና እውቀታቸው ግብርና ነው። ስለዚህ ግብርናን ተንተርሶ የሚሰሩ ስራዎች ገቢ ለማግኘት፣ ሌላ ደግሞ ሞያ ጋር ተያይዞ አዲስ ሙያዎች አሁን እዚህ ህንፃዎች የተሰሩት መሀንዲሶቹ እነዛን የቀየሱት እነዛን ዲዛይን ያደርጉ ያቀረቡት ከአዲስ አበባ ሊሆኑ ይችላሉ። ዋና ስራው የተሰራው ግን እዛው ባለው ህዝብ ነው። ስለዚህ ከዛ አካባቢ አሁን የግንባታ ስራ፣ የብረት ስራ፣ የእንጨት ስራ፣ የውሃ ስራ፣ የኤሌክትሪክ ስራ ተምረው እዛ የተሰራውንም ፕሮጀክት ጨርሰው ራሳቸው ደግሞ ያንን ሙያ ይዘው ሌላ ቦታ እየሄዱ የሚሰሩ በጣም ብዙ አሉ። እና ይህ እንዳልኩት የተሟላ ለውጥ ለማምጣት የተሟላ ፕሮግራሞች ያስፈልጋሉ። በጣም ይገርማል። በአንድ ድርጅት ሳይሆን በትልቅ የመንግስታዊ መዋቅር የሚሰራ ነው የሚመስለው። እርስዎ ደግሞ ወዲሁም የድርጅቱ ፕሬዚዳንት እንደመሆነው ስራውን በጥልቀት እና በዝርዝር ያውቃሉ። የወላጆቹን አስተዋጽኦ ብቻ ሳይሆን እርስዎ ያሉበት መሆኑንም መረዳት ይቻላል። ወደ ሌላው እንግዳችን እንሂድ። ዶክተር አብዲ አርሞኖ ከምንነጋገርበት ጉዳይ ጋር የተያያዘ ታሪክ አለዎት። ይሄ የሚማርክ የብዙዎችንም ህይወት የለወጠ በአንድ ቤተሰብ የተጀመረ ስራ ቁጥሩ ምናልባትም መገመት ከምንችለው በላይ ህይወትም ማሻሻል ብለዋል አቶ ቤቴ ያን ያደረገ ምናልባትም እንደምገምተው የተቦን አካባቢ ይመስለኛል ያደጉት የዛሬ 26 ዓመት አቶ ቤቴ እንዳጫወቱን የጀመረው ትምህርት ቤት ተማሪ የነበሩ ይመስላሉ። መቼና እንዴት ተማሩ? በምን መንገድ ከዚህ ድርጅት ጋር ህይወት ተቆራኘ? ዛሬ እርስዎ ኒውሮሰርጅን የ የአንጎል ቀዶ ህክምና ባለሙያ ነው። ስለዚህ ለመብቃቶስ ምን ያህል አስተዋጽኦ አደረገ? እስኪ የገዛ ታሪኮን በነኚህ የበጎ አድራጎት ስራ ላይ ጊዜያቸውን ህይወታቸውን በሰጡ ሰዎች ህይወት ውስጥ እንመልከት። በጣም አመሰግናለሁ። ያደግኩት ፕሮጀክቱ ባለበት አካባቢ ነው የተቡን እና እድሜ እንደዚሁ ለትምህርት ሲደርስ በዛው በፕሮጀክት ሜሲ ስር በሚገኝ ትምህርት ቤት ውስጥ ዛ እንድገባ እድሉን እንዳገኝ ተደርጌያለሁ። ስለዚህ የተማርኩት ፕራይመሪና ሃይስኩል እዛው ትምህርት ቤት ነው። ያው እዛ ትምህርት ቤት በመማሬ ያገኘሁት ጥቅም እንደ ማንኛውም እዛ ትምህርት ቤት እንደተማረ ተማሪ ትምህርት ቤቱ በዛ ሳይም በነበረው ሜይ ቢ ኢትዮጵያ ውስጥ ካሉ ትምህርት ቤቶች ኢንፍራስትራክቸር በማሟላት አስተማሪዎችን በማሟላት እንዲሁም ደግሞ የኢንተርናሽናል አስተማሪዎች ኤክስፖዥር እዛ ገጠር ውስጥ መብራትና ውሃ በሌለበት ኦሞስት ጨለማ በሚመ ሰመል አካባቢ ውስጥ ኢንተርናሽናል ስኩል ክራቴሪያ በሚያሟላ ትምህርት ቤት እድሉን አግኝቼ ተምሬ ያለው ከዛም አሁን ላለሁበት የሙያ ዘርፍ ደግሞ የነበረው አስተዋጽኦ እንደዚሁ ትልቅ ነው። የተለያዩ ገስቶች ይመጣሉ፣ ከአሜሪካት፣ ከተለያየ ዓለም አይነት በሙያም በተለያየ ፕሮፌሽን ቅድም ቤቴም እየጠቀሰው ካሉት ስራ ጋር በሚገናኝ መንገድ የሐኪሞች ይመጣሉ የሐኪም ቡድኖች ይመጣሉ። ከእነሱ ጋር በነበረን ኤክስፖዥር ሕክምና ምን እንደሆነ እዛው ያው ገጠር ስጦነን በደንብ ኤክስፖዝ ሆነናል ማለት ነው እና እዛ ትምህርት ቤት ውስጥ በመኖሬ እነዚህን እድሎች አግኝቻለሁ ዛሬ የደረስኩበትንም ፕሮፌሽን እንዳገኝ ትልቅ እገዛ አድርጎልኛል ማለት ነው። ቆንጅት፣ በአይን የሚታይ የሚያበረታታም፣ ምናልባትም ዶክተር አብዲ ዛሬ ለሚሰሯቸው ስራዎችም ራሳቸውም በዛ መንገድ እንዲሄዱ የሚያደርግ ትልቅ ትርጉም ያለው ነገር ያየን ይመስለኛል። የወይዘሮ ማርታንና የአቶ ደመቀን ጥረት ውጤት አጉልቶ የሚያሳይ ነገር ነው። ትክክል ብለሻል ቆንጅት፣ በእርግጥም ያን የመሰለ እድል ሁኔታ መፍጠር በራሱ የሚቀጥለውን ያሳምራል እና ወደ አቶ ቤቴ ከመመለሳችን በፊት ምሳሌነቱ ሌሎችን ትርጉም ያለው ስራ እንዲሰሩ ማነቃቃቱ የአገልግሎቱን ያህል ትልቅ ነውና፣ ምናልባትም የሚቀጥለውን ምዕራፍ ስናስብ እንዲያ ባለ ደረጃ የሚሰራው ከመጠንና ከትልቅነቱ ባላነሰ በአቅም ሰዎች የሚያደርጉትን ነገር ትልቅ ቦታ ሊሰጠው ይችላልና ይህን ቃለ ምልልስ ከማድረጋችን በፊት አቶ ቤቴ ሲያናግሩን ነበር። ስለ እናታቸው ስራ ስናወራ ከልባቸው በጣም ትልቅ ቦታ የሚሰጡት አንድ ነገር አንስተዋል። ማን ይህን መሰል አርአያ የሚሆን የሌሎችን ህይወት ለማሻሻል ለመርዳት በተግባር በሚያገዝ ስራ በተጨባጭ ኃላፊነት ይወስዳል እምጣትም ብትሆን በሚችለው አቅም ማገስ ስለሚኖረው ፋይዳ የተለየ ትኩረት የሚሰጡትን ሀሳብ አንስተው ነበረ። እሱን እናጋራና እርስዎ ዛሬ እንግዲህ ብዙ ህመምተኞችን የሚረዳ ሐኪም ኖት ብዙ ሐኪሞች የሌሉበት የመዋ ዘርፍ ውስጥ ነው እርስዎ ያሉት እንደምንረዳው። እስኪ ከራስዎ ህይወት ከራስዎ ገጠመኝና ከዛም ደግሞ ከዚህ ተምሳሌት የወሰዱት ነገር ጋር አዛምደው ቢነግሩን በተለይ አቶ ቤቴ በጣም አጥብቀው የተመኙት የሚመስል የሚቀጥለው ምዕራፍ የሚያሳስባቸው ይመስላል። የግድ ይሄን ፕሮጀክት ሜርሲን ሳይሆን ማንም ሰው ባለበት የሌላ ሰውን ህይወት መለወጥ የሚችል እድል አለው፣ ባገኘም ጊዜ ሊረዳ ይችላል የሚለውን ሀሳብ የሚገፉ ይመስላል። በርሶ በኩል ምን ይላሉ? እውነት ነው ቅድምም ቤተም እንዳነሳው ወይዘሮ መርታ ና አቶ ደመቀ ሲያቋቁሙት ይህን ፕሮጀክት ኑሯቸው ወይም የተደላደረ ኑሮ ውስጥ ሆነው አልነበረም ኦልሞስት ስደት ህይወት ውስጥ ሆነው ነው ይህን ፕሮጀክት አሁን የደረሰበት እንዲደርስ ያደረጉት እና በዚህም የተነሳ ኮሌጅ ዩኒቨርሲቲ በገባሁበትም ጊዜ ይህንን ነገር ከዛ የተማርኩት ነገር ስለነበረ ትምህርት ቤት የሚማሩ ከኛ ጋር ተመሳሳይ ኮሌጅ ውስጥ የሚማሩ ተማሪዎች ቤተሰቦቻቸው የማያግዟቸው ወይም ደግሞ አቅም የሌላቸው ልጆችን እንደዚሁ ከጓደኞች ጋር ሆነን በማይታወቅ ስም አሳይን አርገናቸው በየወሩ የምናደርገው ኮንትሪቢሽን ነበረ። እንግዲህ ይህን ስል እኔ በመማርበት ጊዜ የተደላደለ ኑሮ ውስጥ ሆኜ አልነበረም። የገበሬ ልጅ ነኝ። ከሚላክልኝ የተወሰነ ነገር አድርጌ ማለት ነው እና ከዛም በኋላ or a ሆስፒታሎችም በማገለግልበት ጊዜ የተቸገሩ ፔሸንቶችን ከኖርማል ሕክምናው እርዳታ ውጪ አግዛለሁ። ከዛም ባለፈ ጎን ለጎን ያቋቋም ነው አንድ የቢዝነስ ዩኒት አለኝ ከጓደኛዬ ጋ እዛም ላይ የራሱ ፋውንዴሽን በማቋቋም ላይ ነን እና ይህንኑ ተመሳሳይ ራዕይ፣ ትምህርት ቤቶች ላይ ውሃ ማውጣት ላይ ፎከስ ያደረገ ካምፓኒ የመመስረት እቅድ ላይ ነው። ይሄ ከዛ ያገኘሁት ትምህርት ነው። ይሄ ማንኛውም ሰው ሊያደርገው የሚገባ ሰው ልጅ ካለው ነገር አካፍሎ ለሌላ ሰዎች መትረፍ እንደሚችል ትልቅ ትምህርት የወሰድኩበት ነው። ስለዚህ ሌላውም ሰው ከዚሁ እንዲማር አበረታታለሁ። በጣም ነው የምናመሰግነው። ይመስለኛል ሀሳቡ በትክክል ከአድማጮቻችን ዘንድ ደርሷል ሌሎች እንዲወያዩበት ያሉበትም፣ እንዲህ ያለ ታሪክ በሚነገር ጊዜ ስለ ራስም ስለ አካባቢም ያሉ ሁኔታዎችን እንድንመለከት ይጋብዛል። ቆንጂት፣ ለአንቺ ጥያቄ መስመሩን ወደ አንቺ ላምጣ። አቶ ቤቴ ለዚህ ውይይት ዝግጅት ለማድረግ አስቀድመን ባነጋገር ኖት ጊዜ እናታችን በእርግጥ ብዙ ትልቅ ስራዎችን ሰርተዋል። ነገር ግን የእሳቸውን ታሪክ በአድናቆት በማውሳት አይደለም አሁን ሊደመደም የሚገባው እኛ እናታችን የሚከበሩልን የእሳቸውን ፈለግ የሚከተሉ ሰዎች ያፈራን እንደሆነ ነው ብለውን ነበር። እንደውም እኛንም መገናኛ ብዙሃን በዚህ ረገድ ትልቅ አስተዋጽኦ ይኖራችኋል ብለውን ነበር እና እስኪ እሱን ጠቀም አድርገው ለአድማጮቻችን ያንን ሀሳብ ያካፍሉልን። እውነት ነው። የተነሳው ነገር እንግዲህ ወይዘሮ ማርታ አሁን በህይወት የሉም፣ ግን ስራዎቻቸው እንዲሁም ደግሞ ያስተማሩን ኖርማል ይሄ የትምህርት ቤት ኖርማል ኢዲኬሽን ብቻ አይደለም። ከሳቸው የተማርነው ሰው ማክበርን ተምረናል፣ ፍቅርን ተምረናል፣ ተምረናል ማካፈልን ተምረናል፣ ከሰዎች ጋር እንዴት ኢንተራክት ማድረግ እንዳለብን ተምረናል፣ ሰላምታ እንዴት መብላት እንዳለብን እያንዳንዱን ነገር እንደ እናት ሆነው ባላቸው ጊዜ ምሳ በምንበላበት ቁርስ በምንበላበት ጊዜ እዛው ቁጭ ብለው አጠገባችን ያስተማሩ ሴት ናቸው። እኔ ልጆቼ ላይ እንዲሁም ደግሞ ሌላ አጠገብ ያሉት ላይ ይህንን ሳረግ ነው ስለ ሀገር ፍቅር፣ ሰዎችን ስለ መውደድ፣ ስለ መከባበር እያንዳንዱን ነገር ያደረጉትን ነገር ማንጸባረቅ ስንችል ነው። ይሄን በደንብ አምንበታለሁ። ከእኔ ጋርም የተማሩ እዛ ትምህርት ቤትም የተማሩ ሰዎች ይህንን ይጋራሉ። በቀደም የአስክሬት ስኝት ፕሮግራም ላይ ይሄንኑ ነገር ሪፍሌክት ሲደረግ ነበረ። ብዙዎች በዚህ ሰዓት የሚከታተሉ ሰዎች የስራውን ያህል የወይዘሮ ማርታ ማንነት ማወቅ ይፈልጋሉ ብዬ ገምታለው። የመጨረሻ ጥያቄ ለእርስዎ ነው የምሰነዝረው፣ አቶ ቤቴ ትልቅ ክብር ከሚሰጠው ከዚህ የበጎ አድራጎት ስራቸው ውጭ ያለውን የወይዘሮ ማርታ ማንነት በመጠኑ ብናይ፣ ለመሆኑ ምን አይነት ሰው ነበሩ እንደናትስ እንደ ታዛቢ ማየት ቢችሉ ምን አይነት እናት ነበሩ? ኃይለኛ ናቸው ወይ? የሚያስቆጣ ነገር ሲገጥማቸው ምን ያደርጋሉ? የመሳሰሉትን ጨምረው በእርግጥ ው ወይዘሮ ማርታ በጣም እኔ ልጇም ቢሆን እና ይህን ስል ምናልባት አንዳንዶቻችሁ ይህንን የምትሰሙት ሊገርማችሁ ይችላል። ግን ወይዘሮ ማርታ አቶ ደመቀም ልጃቸውን ቢሆንም በጣም የሚገርሙኝ ሰዎች ናቸው። ወይዘሮ ማርታ በእርግጥ በራእይ የተሞላች ሁል ጊዜ በአላማ የምትሄድ፣ ያ ራእይና ያ አላማ መሰረታዊ አድርጎ የቆመበት ፍቅሯ ልጆች ያላት ፍቅሯ፣ ለሀገር ያላት ፍቅሯ፣ ለአረጋውያን ያላት ፍቅሯ፣ ሁሉም ነገር ተሻሽሎ ለማየት ያላት ፍላጎት ይዛ በጣም ወሳኝ ነበረ። እንዲያውም ይሄ አብዛኛው ስራ የተሰራበት ምክንያት ይሄ ነው ብዬ አስባለሁ። አዎ፣ በእርግጥ እንግዲህ ለወይዘሮ ማርታ አይነት ሰው አዎ፣ አልፎ አልፎ ትቆጣለች፣ አንዳንዴም ታዝናለች። ግን ብትቆጣም ብታዝንም፣ አንዳንድም ይደክማታል ብትደክምም ይህ ሁሉ ተያይዞ ለአንድ ዓላማ ነበረ። ይኸውም ቅድም እስካሁን የተነጋገርናቸውን ነገሮች ተግባራዊ ለማድረግ የስራ ሰው ነበረች ሌት ተቀን። እኔ በእርግጥ የምነግራችሁ አሁን እነዚህ የመጨረሻ ሶስት ወራት አደከሟት እንጂ ከዛ በፊት በዚህ ሶስት ወራት ነው ዘጠና አንደኛውን ዓመት ልደቷን ያከበረችው። ያንን እስከምታከብር ድረስ ጠዋት አስራ ሁለት ሰዓት ምንም ጥርጣሬ የለውም ካልጋ ወጥታለች። አስራ ሁለት ተኩል ተዘጋጅታ ለመሰማራት ነው። ደክሞኛል ልረፍ፣ ቫኬሽን ልውሰድ እንደዚህ አይነት ነገር የሚባል የለም፣ እኛ ቤት አልነበረም እንዲያ። አንድ ትንሽ አስቂኝ ታሪክ በነገራችሁ፣ በጋው አለቀና ውጭ፣ የሆነ በጋው አለቀና ትምህርት ቤት ሊከፈት ነበረ። ትምህርት ቤቱ ሰኞ እንደሚከፈት ቅዳሜ ልጆች በዚህ እኮ በጋ ምንም አይነት ቬኬሽን እኮ አልሄድንም። ነገ ቫኬሽን እንሄዳለን ተብሎ ጥሩ ቀን ቫኬሽን ሄድን ለአንድ ቀን። ይህ ወንድሜ የቤት በቃ የምንስቅበት ታሪክ ነው እና እንደዚህ ነው። እና እንደዚህ አይነት ሰው ናት። በእርግጥ ፈጣሪ በጣም ልዩ ቅባት እሷ እናት ወደ መቀላይ አስቀምጧል እና ሁለቱም ለፍተዋል፣ ደክመዋል፣ አላሳፈሩም። እንግዲህ ካሁን በኋላ ያለው የእኛ ድርሻ ነው። ይህንን ራዕይ፣ ይህንን ፍቅር፣ ይህንን ዓላማ ይዘው አልሄደችም። ስለዚህ እንግዲህ ይህንን የመግፋት የማስጨረስ እዚህ ፕሮጀክት መርሲ ውስጥ ብቻ ያለ ነው ሳይሆን ሁላችንም ነው። ግሩም ነው። ቆንጅት መቼም በጣም የሚመስጥ የምናውቃቸውን ወይዘሮ ማርታን የምናውቃቸው ይመስለናል፣ ግን ከምናውቃቸው የትክን ያህል የገነኑ መሆናቸውን ነው ታሪካቸውን ያየ ነው። ታሪኩ ያጓጓል። ከዚህም በላይ በተወያየን ነበር፣ ግን የሰዓት ገዳቢነት አለና ለዛሬው እይታችን እንጓጭ። አቶ ቤቴ ዶክተር አብዲ እጅጉን አድርገን እናመሰግናለን። እኛም በጣም እናመሰግናለን። ይህንን የመሰለ በጎ ስራ በትንሹ ሌላው ህዝብ እንዲሰማውና እንዲማርበት እድሉን ስለሰጣችሁን እናመሰግናለን ለሁለታችሁም።

አያሌ ኢትዮጵያውያንን ሕይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፤ ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዚዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዚዳንት መንግስቱ ሀይለ ማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጭ ሄደዋል። ዜና አንባቢው ዳሪዮስ ሞዲ። ድምፃዊቷ ኮኮ ሰብስቤ የዛሬውን ቀን አስቤ እላችኋለሁ። ቆንጅትና ሉላ በዝግጅቴ መግቢያ ላይ የተላለፈው በዘመነ ደርግ የህዝብ ተወካዮች ምክር ቤት አባል የነበሩ አንድ የሃይማኖት አባት ኮሎኔል መንግስቱ ኃይለ ማርያም ራሳቸው ባሉበት ስብሰባ ላይ ከተናገሩት የተወሰደ ነው። የዛሬውም ቀን ለታሪክ በታሪክ ለታሪክ ይናገራል ያናግራል። እስቲ እንግዲህ ዛሬ ግንቦት ሀያ ነውና ስለ ግንቦት ሀያ ጥቂት እንጨዋወት። የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ መስከረም ሁለት ቀን ስልጣን ላይ ሲመጣ መጀመሪያ ያወጣው አዋጅ የህዝባዊ በዓላትንና የረፍት ቀናትን የሚደነግገውን አዋጅ ነው። ከዛ ጊዜ ጀምሮ መስከረም ሁለት ቀን ደርግ ከስልጣን እስከወረደበት እስከ 1983 ዓመተ ምህረት ድረስ ብሔራዊ በዓል ሆኖ ሲከበር ቆይተዋል። ደርግ ከስልጣን ከወረደ በኋላ ኢህአዴግ በ983 ዓ ምት ኢትዮጵያን እንደተቆጣጠረ ግንቦት ሀያ በተለይ የሽግግር መንግስቱ ከተቋቋመበት ከ984 ዓ ም ጀምሮ ጠቅላይ ሚኒስትር አብይ አህመድ እስከመጡበት ጊዜ እንግዲህ ለነዛ ሁሉ አመታት ግንቦት ሀያ ሲከበር ቆይተዋል ይህ ግንቦት ሀያ ዛሬም እሑድ አለ እንጂ የ2015 ዓ ምትን የሌላዎቹን ጊዜ አትንተውና የግድግዳ የኪስ ማስታወሻዎችን ብታዩ አጀንዳዎችን ብትመለከቱ፣ ግንቦት ሃያ ቀደም ሲል እውሃት ኢህአዴግ እያለ ደርግ የወደቀበት ነበር የሚባለው። እውሃት ኢህአዴግ ከስልጣን ከተወገደ በኋላ ደግሞ በዓሉ ግን በጦርነቱም ጊዜ አሁንም ዘንጥሮም እሑድ አለ እንጂ አይከበርም የሚል ነገር የለም በየአጀንዳው ላይ ደርግ የወደቀበት አይበል እንጂ ግንቦት ሃያ በዓል መሆኑን የሚያመለክት ሰረዝ ነገር ተደርጎ በየካለንደሩ ላይ እናያለን። አንዳንዶች ሕገ መንግስቱ ሲሻሻል አብሮም የሚሻሻል ነው የሚሉ ሰዎች አሉ። ሕገ መንግስትንና የበዓላት አከባበርን ምን አገናኘው? አድማጮቼ፣ የዛሬ ፕሮግራሜን እዚህ ላይ ላብቃ። የዛሬ አስራ አምስት ቀን እንገናኝ። እስቲ እዚህ ጋር ደግሞ ለጥቂት ደቂቃዎች ወደ ሙዚቃው ዓለም ዜና እረፍት ዞር እንበል። ዝነኛዋ አሜሪካዊት ድምፃዊት ቲና ተርነር በ83 ዓመቷ ባለፈው ረቡዕ ዜና አረፍቷ ከተሰማ ወዲህ በድምፃዊነቷ ብቻ ሳይሆን በጥቃት ሰለባ በሆኑ ሴቶች ድምፅነቷ ጭምር በዓለም ዙሪያ በብዙዎች ዘንድ በአድናቆት እየታሰበች ትገኛለች። በችግረኛ የገበሬዎች ማህበረሰብ ውስጥ አድጋ ከዚያም የመድረክ አጋሯዋ ከነበረው ከአይክ ተርነር ጋር ጥቃት የተሞላበት የትዳር ህይወት ያሳለፈችው ቲና ራሷን ከዚያ አስከፊ ህይወት ካላቀቀች በኋላ በሙዚቃ ሙያዋ እጅግ ከተዋጣላቸው ዝነኛ ድምፃውያን መካከል አንዷ ለመሆን በቅታለች። ሙሉን ታሪክ ለማሰማት ታዲያ ሰዓታችን የፈቀደ አይመስልም። በሌላ ጊዜ እናቀርባለን። የዛሬውንም የራዲዮ መጽሔት በዚሁ ቋጨን። ሰላም ተናደሩ There's a phrase that is but whatever the reason.